በምስራቅ ኢትዮጵያ ተጎራባች ክልሎች የኮሮና ቫይረስን ለመከላከል በጋራ ተቀናጅተው ለመስራት ተስማሙ። በአካባቢው ለሶስት ቀናት ጉብኝት ሲያደርጉ የነበሩት የጤና ሚኒስቴር ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በሶማሌ ክልል ደዋሌ ለይቶ ማቆያ ያለውን መጨናነቅ ለማስቀረት በለይቶ ማቆያው ያሉ 97 የኮሮና ቫይረስ ያለባቸው ሰዎች ወደ ሌሎች አካባቢዎች እንዲሄዱ መወሰኑንም አስታውቀዋል። አዲስ ቸኮል ተጨማሪ ዘገባ አለው። በምስራቅ ኢትዮጵያ የሚገኙ የሶማሌና ሀረሪ ክልሎች እንዲሁም የድሬሮ አስተዳደርና በኦሮሚያ ክልል የምስራቅ ሐረርጌ ዞን የኮሮና ቫይረስን ለመከላከል የአካባቢውን የሕዝብ ለሕዝብ ትስስር ጥብቅነት ግምት ውስጥ በማስገባት ተቀናጅተው ለመስራት ተስማምተዋል። በአራቱም አጎራባች ክልሎች ጉብኝት ሲያደርጉ የነበሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ስለ ስምምነቱ ይህም ብለዋል። እንግዲህ አሁን መታየት ያለበት እነዚህ ኮቪድ በሽተኞች አንድ ቦታ ከተገኙ ሌላ ቦታ መሄዱ ከሆነ ያው ንክኪው ስላለ በሄዱበት ቦታ በሽታው ሊባዛ ይችላል ማለት። ስለዚህ ክልሎች መናወብ አለባቸው። በተለይ ደግሞ አሁን ሀረሪ ክልል አለ የድሬዳዋ ከተማ መሳደር አለ እንዲሁም ደግሞ ሶማሌ ክልል ምስራቅ ሐረርጌ ዞን በኦሮሚያ ክልል ያለው እነዚህ ተናቦ የማይሰሩ ከሆነ አደጋው ከባድ ነው የሚሆነው ማለት ነው። እርስ በእርሳቸው ብቻም ሳይሆን ለመሀል ከተማውም ራሱ የሚጠርፍ ችግር ነው የሚመጣው ማለት ነው። ስለዚህ አንድ ቲምም አቋቁመናል አሁን እንዲናበቡ ለማድረግ መረጃ መለዋወጥ አንዱ ትልቁ ስራ ነው። በአንድ ቦታ የተገኘውን ለምሳሌ በሽተኞች ከአንድ ወደ አንዱ ይሄዳሉ፣ ኳራንቲን ከአንድ ወደ አንድ ቦታ ይሄዳሉ። እሱ መረጃ መለዋወጥ። ብዙ ሰዎች በዚህ ከጅቡቲ የሚወጡት እነዚህ ክልሎች ላይ ነው ራሳቸውን ዲስትሪቢዩት የሚያደርጉት የት እንደሚሄዱ ቤተሰቦቻቸው የት እንዳሉ በደንብ መናገር አስፈላጊ ለማድረስ ለሞ መረጃ መለዋወጥ ጥሩ ነው። ከዚያ ውጭም ግን ባለሙያዎችን አንድ ቦታ ደና ባለሙያ ካለ አንድ ቦታ ደግሞ የለም መቃየር አለባቸውም አንድ ቦታ ላይ ሕክምና ማዕከሎች ከሞሉ አንድ ቦታ ላይ ደግሞ ብዙ ላይ ሆኑ ስለሚችሉ መረጃ በመለዋወጥ አብሮ መስራትና እንደ አንድ ኮሪደር እንደ አንድ ቀጠና አብሮ መስራት አስፈላጊ ይሆናል። ከክልሎቹ ባሻገር የፌዴራል ተቋማትም የኮሮና ቫይረስ እያስከተለ ያለውን ኢኮኖሚያዊና ማህበራዊ ችግሮች ለመቅረፍ ተቀናጅቶ መስራት አለባቸው ብለዋል። ከዚህ ባሻገር በደወሌ ለይቶ ማቆያ ጉብኝት አድርገው የነበሩት ሚኒስትር ዴኤታው የለይቶ ማቆያው የተጨናነቀ መሆኑን ገልጸው ለዚህም በለይቶ ማቆያው ያሉ የኮሮና ቫይረስ ያለባቸው ህሙማን ወደ አራቱ ክልሎች እንዲሄዱ መወሰኑን አስታውቀዋል። 97 የሚሆኑ ትላንት ሆነ ያየናቸው አነስ ያለ ቦታ ላይ እንደው አመቺ ያልሆነ ቦታ ላይ ነው የቆዩ ያሉት ወደ 325 አካባቢ የሚሆኑ ደግሞ ሞስት ፕሮብብሊ ፖዚቲቭ ሊሆኑ የሚችሉ ንክክ ያላቸው አንድ ቦታ ላይ ነው ያሉት። እነሱም አስቸኳይ እርዳታ ያስፈልጋቸዋል። ከዚያ ውጭም ደግሞ ገና እንደገቡ ወደ 700 የሚሆኑ ሰዎች አንድ ቦታ ላይ እየተከማቸው አለ። እሱም የራሱ የሆነ ብዙ ችግሮች ሊያስከትል ይችላል። ስለዚህ በአስቸኳይ አሁን እንሰራለን ብለን ያሰብናቸው ነገሮች አንደኛ፣ 97 የሚሆኑ ፖዚቲፎችን ኢሚዲትሊ ነገ እናወጣቸዋለን። ከዛ ማለት ነው እነሱም አራቱም ክልሎች ሼር ያደርጋሉ ብለን አስቀምጠናል። ግማሹ ወደ ጅግጂጋ ራሱ ሕክምና ሰንተር ስላላቸው እዚያ ውስጥ ያድኖ ስላለ ሌላውን፣ ድሬዳዋ እንዲሁም ሐረሪ ክልልና ምስራቅ ሐረርጌ ዞን ውስጥ በየቦታቸው ያው የመጡበት ቦታ ስላለ እዛ እንዲሄዱ ወስነናል። እሱ ከነገ ጀምሮ ይደረጋል ማለት ነው። ከነኚህ ባሻገር ለቫይረሱ ተጋላጭ ናቸው የተባሉ 325 ሰዎች በአስቸኳይ ምርመራ ተደርጎላቸው ነጻ የሆኑት ወደ ትውልድ አካባቢያቸው፣ ሌሎቹ ደግሞ ወደ ለይቶ ማቆያዎች እንዲገቡ ይደረጋል ብለዋል። የሶማሌ ክልል የኮሮና ቫይረስን በመከላከል ረገድ ጥሩ ጥረት እያደረገ መሆኑን የገለጹት ዶክተር ደረጀ ከአቅሙ በላይ የሆኑበትን ጉዳዮች በትብብር መፍታት ይገባል ብለዋል። እስከ ሐምሌ ድረስም ወደ ሀገራችን የሚገቡ ሌሎች በርካታ ከስደት ተመላሾችም ሊኖሩ ይችላሉ ብለዋል። ከዚህ አንጻር የደወል ለይቶ ማቆያ መስፋፋት ያለበት መሆኑን ያሰመሩበት ዶክተር ደረጀ የለይቶ ማቆያዎችን ግንባታ በባለቤትነት የያዘው የሰላ ሚኒስትር ተወካዮች ወደ አካባቢ መጥተው የመስፋፋቱን ስራ ይሰራሉ ብለው እንደሚጠብቁ ገልጸዋል። የሶማሌ ክልል ባለፈው ሳምንት በአንድ ቀን ብቻ 55 የኮሮና ቫይረስ ያለባቸው ሰዎችን ከደወሌ ለይቶ ማቆያ ማግኘቱን ተከትሎ የድጋፍ ጥያቄ ማቅረቡን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ